ዩኔስኮ ትምህርት ቤት ገብቶ ሳይማሩ መቅረት በሚል ርዕስ ይፋ ባደረገው ዘገባው እንዳስታወቀው በዓለም አቀፍ ደረጃ በትምህርት ቤቶች ካሉ ህፃናት ወይም ታዳጊ ወጣቶች መካከል ከአስሩ ስድስቱ በትምህርታቸው ዝቅተኛው ብቃትና ችሎታ ሳይኖራቸው እንደሚወጡ አስታውቋል። በአሁኑ ወቅት ከ600 ሚሊዮን በላይ የሚሆኑ በትምህርት ላይ የሚገኙ ህፃናትና ታዳጊዎች መሰረታዊ የሆኑ የንባብና የሂሳብ ችሎታ ሳይኖራቸው አዋቂዎች ወይም ጎልማሶዎች ይሆናሉ። በዚህ አይነት በትምህርት ቤቶች ያለፉ ግን ያልተማሩ ወጣቶች በበዙበት ሁኔታ ደግሞ ዘላቂ ልማት ለማምጣትና ትርጉም ያለው እድገት ለማስመዝገብ አይቻልም። የዘገባው ጸሐፊ ከሆኑት አንዷ ዶክተር ሲሊቫ ሞንታያ ይህን ዘገባ በትምህርት ጥራት ላይ የበለጠ ማድረግ ያለብን መሆኑን የሚያስገነዝብ የማንቂያ ደወል ብለውታል። የዓለም ባንክ በበኩሉ ባለፈው ማክሰኞ በዚሁ በትምህርት ጥራት ላይ ባወጣው ዘገባ በዝቅተኛና መካከለኛ ገቢ ባላቸው አገሮች የሚገኙ በብዙ ሚሊዮን የሚቆጠሩ ወጣቶች በአንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶቻቸው ደካማ የትምህርት አሰጣጥና ጥራት ጉድለት ምክንያት እድላቸው የሚበላሽባቸውና እድሜ ልካቸውን ለዝቅተኛ ደመወዝተኝነት የሚጋለጡ መሆኑን አስገንዝቧል። ትምህርት ቤቶች ተገቢውን ትምህርት ማስጨበጥ ካልቻሉ የጊዜ ማባከኛ ሆነው ሊወሰዱ እንደሚችሉ የጠቆመው ይህ ዘገባ ጥራት ያለው ትምህርት ሳይኖር ድህነትን ማስወገድ እንደማይቻልና በኅብረተሰቡ ውስጥ ያለው የኑሮ ልዩነትም የበለጠ ሊሰፋ እንጂ ሊጠብ እንደማይችል አስገንዝቧል። የትምህርት ጥራት ጉድለት ማሳያዎች ከሆኑት ጥቂቶቹን ከዘገባው ጸሐፊዎች አንዱ የሆኑት ሚስተር ዲዮን ፊልመር ሲገልጹም ከቀድ ናቸው ምዘናዎች ለምሳሌ በሶስት የምስራቅ አፍሪካ ሀገሮች በሚገኙ የተወሰኑ የሶስተኛ ክፍል ተማሪዎችን አንድ ቀላል አረፍተ ነገር ለምሳሌ የውሻው ስም ቦቢ ነው የሚልን አረፍተ ነገር እንዲያነቡ ከተጠየቁት ውስጥ ሶስት አራተኛዎቹ ሊገባቸው ወይንም ሊያነቡ አልቻሉም። በህንድም ተመሳሳይ ውጤት የታየ ሲሆን፣ ቀላል የሂሳብ ስሌት ከተጠየቁት መካከል ሶስት አራተኛዎቹ ሊመልሱ አልቻሉም በማለት ይህ ውጤት በተመሳሳይ ደረጃ ከሚገኙ ያደጉ አገሮች ተማሪዎች ጋር ሲወዳደር ሰፊ ልዩነት ያለውና በትውልዱ መካከል ሊኖር የሚችለውን የእውቀትና የኑሮ ልዩነትም የሚያሳይ ነው ብለዋል። የትምህርቱ ጥራትና የተማሪዎቹ ውጤት በዚህ ደረጃ ወርዶ ሊገኝ የቻለባቸውን ምክንያቶች ሲያብራሩም የመጀመሪያው በትምህርት ቤት ደረጃ ያለው ሁኔታ ሲሆን ለመማር የሚያስችሉ ዝግጅነቶች ሳይኖሩ ወይም ለመማር ዝግጁ ሳይሆኑ መምጣት ነው። ሁለተኛው ፍላጎት ያላቸውና የሰለጠኑ መምህራን እጥረት ነው በማለት ገልጸው መዋቅራዊና ፖለቲካዊ ችግሮችም ያሉ መሆናቸውን ጠቅሰዋል። በሰሞኑ የመንግስታቱ ድርጅት ጠቅላላ ጉባኤም የትምህርት ጥራት ጉዳይ ውይይት እንደተደረገበትና ተጨማሪ እርዳታ የሚያስፈልግ ስለመሆኑም እንደታመነበት ታውቋል። ሌላው የዓለም ባንክ ዘገባ ጸሐፊ ሚስተር ሄልሲ ሮጀርስ እንደሚሉት ግን የትምህርትን ጥራት ለማሻሻል ገንዘብ አስፈላጊ ቢሆንም ዋናው ነገር ገንዘቡ ለሚያስፈልጋቸው ማህበረሰቦችና ተማሪዎች በትክክል መድረሱን ማረጋገጡ ላይ ነው። ሚስተር ሮጀርስ እንደሚሉት የትምህርቱን ጥራት ለማሻሻልና ተማሪዎችን ውጤታማ ለማድረግ በሶስት ነገሮች ላይ ትኩረት መደረግ አለበት። አንዱ ተማሪዎችን ለትምህርት ማዘጋጀት ነው። ሁለተኛ፣ መምህራኑን ማዘጋጀት ፍላጎት እንዲኖራቸው ማድረግና በስራቸው ላይም የማይገኙትን የመምህራን ቁጥር መቀነስ። በመጨረሻም የትምህርት አስተዳደሩ እና መንግስት ለትምህርቱ ስራ ትኩረት ሰጥተው በመስራት ሁኔታዎችን ማመቻቸት ይኖርባቸዋል ብለዋል። በአጠቃላይም በሁለቱ ተቋማት የቀረቡት ዘገባዎች የተማሪዎችን ቁጥር ማሳደግ ብቻውን የትምህርትን መስፋፋትና የወጣቶችን በእውቀት መታነጽ እንደማያሳይ በመግለጽ መንግስታትና የሚመለከታቸው ክፍሎች ሁሉ ለተሻለ የትምህርት ሂደት የሚያስፈልጉትን አሰራሮች መዘርጋትና ግብዓቶችን ማሟላት ያለባቸው መሆኑን የሚያስገነዝቡ ሆነው ተገንተዋል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ